ስቴትስ ኮንግረስ ለ2018 በሚያጸድቀው በጀት ለሰብአዊ እርዳታና ከምግብ ዋስትና ጋር የተያያዙ ፕሮግራሞች በቂ ገንዘብ እንደሚመድብ እርግጠኛ ነኝ ይላሉ የዩኤስኤአይዲ አስተዳዳሪ ማርክ ግሪን። በፕሬዝደንት ዶናልድ ትራምፕ የቀረበው ረቂቅ በጀት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲን በጀት በከፍተኛ ሁኔታ የቀነሰ መሆኑ ይታወቃል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ እንደገለጹት ማርክ ግሪን ከኢትዮጵያው መሪ ጋር ባደረጉት ውይይት ድጋፉ እንደሚቀጥል አረጋግጠዋል። እስክንድር ፍሬው ተከታዩን ዘገባ አስተላልፏል። በዶናልድ ትራምፕ አስተዳዳሪ የተሾሙት የመጀመሪያው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን ኃላፊነት የተረከቡት ለኮንግረስ የቀረበው ረቂቅ በጀት በሂደት ላይ ባለበት ወቅት ነው። ይህ ረቂቅ በጀት ደግሞ ለዩኤስኤአይዲ የተመደበው የገንዘብ መጠን በከፍተኛ ሁኔታ መቀነሱን አመልክቷል። አስተዳዳሪው ማርክ ግሪል ለአሜሪካ ድምፅ ሲናገሩ ግን በኮንግረስ የሚጸድቀው በጀት በኢትዮጵያ ለሚካሄዱት አይነት የአስቸኳይ እርዳታና የምግብ ዋስትና ስራዎች በቂ ገንዘብ እንደሚመደብ እርግጠኛ መሆናቸውን አስረድተዋል። የአሜሪካ ሕዝብ ሁሌም ድጋፍ ከሚያስፈልጋቸው ጋር እንደሚቆም እርግጠኛ ነኝ። ይህ በታሪካችን ያለ ነው። ስለዚህ ድርቁና ማናቸውም አስቸኳይ ቀውስ ሲከሰት አዛኝ የሆኑ አሜሪካውያን ሁሌም እርዳታ እጃቸውን ይዘረጋሉ። ሁልጊዜም ደግሞ ሰዎች ራሳቸውን እንዲችሉ የምናግዝባቸው መንገዶች እንፈልጋለን። እያንዳንዱ የሰው ፍጡር ራሱን መምራት የሚችልበት ችሎታ ይፈልጋል። እና እኛም በትንሹ ከዚያ አንጻር መርዳት ከቻልን ያንን ማድረግ እንፈልጋለን። ስለዚህ በኮንግረስ በሚጸድቀው በጀት እየሰራን ያለነው ስራ ለመቀጠል የሚያስችለውን ገንዘብ ማግኘት እንችላለን። በዛ በጣም እርግጠኛ ነኝ። አሜሪካ እንደዚህ በኢትዮጵያ ለምታካሄዳቸው የምግብ ዋስትና ፕሮጀክቶች ገንዘብ መመደቧ ምን ሊጠቅማት እንደሚችል የተጠየቁት አስተዳዳሪው ተከታዩን መልሰዋል። አንደኛ ብሔራዊ የጸጥታ ጥቅም አለን። አለመረጋጋትና ተስፋ መቁረጥ አሸባሪዎች ዘወትር የሚጠቀሙባቸው ሁኔታዎች እንደሆኑ እናውቃለን። ሁለተኛ የኢኮኖሚ ጥቅም አለን። ገበያ እንፈልጋለን፣ አጋሮች እንፈልጋለን፣ ምርቶቻችንን የሚጠቀሙ ሰዎች እንፈልጋለን። በሌላ በኩል ደግሞ ይህ የአሜሪካውያን እሴቶች መገለጫ ነው። ፊት ደ ፊውቸርን በተመለከተ ለረሃብ ምላሽ የመስጠቱ ሁኔታ ብቻ አይደለም ያለው ሰዎች ራሳቸውን እንዲረዱ የማገዝም ጉዳይ ጭምር ነው። በፕሬዝዳንቱ የቀረበው ረቂቅ በጀት ቅነሳ ቢያሳይም የአስቸኳይ ጊዜ እርዳታና የምግብ ዋስትና ጉዳዮች ችላ እንደማይባሉ አስተዳዳሪው እርግጠኛ ናቸው። በኢትዮጵያ የዩኤስአይዲ ዳይሬክተር ሌስሊ ሪድም ይህንኑ ያለቃቸውን ሀሳብ አጠናክረዋል። የምናውቀው ነገር ቢኖር አስተዳዳሪው በንግግራቸው እንደጠቀሱት ዴሞክራቶችም ሆኑ ሪፐብሊካኖች ዓለም አቀፍ የምግብ ዋስትና አዋጅ የተሰኘውን ረቂቅ ደግፈው አሳልፈዋል። ስለዚህ በዓለም ደረጃ ላለው የምግብ ዋስትና ጉዳይ ያለው ቁርጠኝነት ሁለቱም ብሔራዊ የፖለቲካ ፓርቲዎቻችን የሚያምኑበት ነው። እናም ለሌሎች ዘርፎች በረቂቅ በጀቱ ላይ የተመደበው ገንዘብ አነስተኛ ቢሆንም እንኳን ለእነዚህ እንቅስቃሴዎች የተሟላ በጀት እንደሚመድቡ ተስፋ እናደርጋለን። እናም የአሜሪካ ኮንግረስ እንደ ጎርጎሮሳውያን አቆጣጠር ለ2018 የሚያጸድቀው በጀት የአስቸኳይ እርዳታና የምግብ ዋስትና ፕሮግራሞችን የሚያስቀጥል እንደሚሆን የዩኤስአይዲ ኃላፊዎች እምነት ነው። ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተወያዩት የዩኤስአይዲ አስተዳዳሪ ማርክ ግሪን ይህንኑ ማረጋገጣቸውም ተገልጿል። በውይይቱ ላይ የተገኙትና እስከ ቅርብ ጊዜ ድረስ የጠቅላይ ሚኒስትሩ ልዩ መልእክተኛ ሆነው ያገለገሉት አምባሳደር ብርሃነ ገብረ ክርስቶስ ይህንኑን ያንጸባረቁት። እርግጥ ነው በአሜሪካ መንግስቱ በኩል ካለው የዓለም ሁኔታ ጋር ካሉ ሁኔታዎች ጋር ተያይዞ አንዳንድ የባጀት ማስተካከያዎች እያደረጉ ነው ያሉት። እንደዚሁም ደግሞ ዓለም ውስጥ ትብብር የሚፈልጉና እርዳታ የሚፈልጉ ሀገሮች በቁጥሩም በዛ ያሉ ናቸው። ለምሳሌ በድርቅ ከተወሰደ አካባቢያችን ውስጥ ደቡብ ሱዳን አለ፣ ሶማሊያ አለ፣ የመን አለ፣ ብዙ አካባቢዎች አሉ እርዳታ የሚፈልጉ የባሰ እርዳታ የሚፈልጉ እንደዚሁም ቀውስ ያለባቸው ጦርነት ያለባቸው አካባቢዎች አሉ እርዳታም የሚፈልጉ። እነዚህ ሁሉ እርዳታ መስጠት ያስፈልጋል። ከትልቆቹ ሀገሮች እንደ አሜሪካ አይደቶቹ በእኛ በኩል ይሄ መቀነሱ እርግጥ ነው ያሳስባል። የሆነ ሆኖ ግን በጣም ያሳስበን ጉዳይ አይደለም። አንደኛው በኢትዮጵያና በአሜሪካ መካከል በጣም ጥሩ ወዳጅነትና ግንኙነት አለ። በብዙ ነገሮች ላይ የተመሰረቱ ጥሩ ወዳጅነት አለ። ሁለተኛው ኢትዮጵያ ለምታገኛቸው የውጭ እርዳታዎች የሚሆኑ ትብብሮች ገንዘቡ በደንብ ነው ስራ ላይ የሚውለው። ስለዚህ በአሜሪካ የሚሆን በሌሎች ወዳጆቻችን አንደኛ ኢትዮጵያ ውስጥ ቢገባው ገንዘብ ድህነት እንደሚቀርፍ ሀገር እንደሚገነባ ስለሚታወቅ ትብብሩ ደረጃው እንኳ ገንዘባቸውን እንኳን በአጠቃላይ ባጀታቸውን ቢቀንሱ ኢትዮጵያ ላይ ቀንሱ አይቀንሱም። የአሁን የነበሩት የስራ ኃላፊው የአሜሪካ ልዑክም ያረጋገጡትና ያስቀመጡት ነገር አንዱ ይሄንን ነው። ስለዚህ ትብብሩ ቀጣይ ነው። አሜሪካም ከኢትዮጵያ ጎን የምትሰለፍ ነች። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ማርክ ግሪን በኢትዮጵያ ሶማሌ ክልል በመገኘትም በሀገራቸው የሚደገፉ ፕሮጀክቶችን ተመልክተዋል። የኢትዮጵያ ጉብኝታቸውን አጠናቀው ዛሬ ከመመለሳቸው በፊትም ትናንት ከጋዜጠኞች ጋር ተገናኝተዋል። በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ